ፆታቸው ሳይገድባቸው የቤተሰብ ኃላፊነታቸውና እናትነታቸው ወደ ኋላ ሳይጎትታቸው ድንቅ ታሪክን ያስመዘገቡ ሴቶችን ዓለማችን በየጊዜያቱ አስተናግዳለች። ዛሬም በዘመናቸው ለአገራቸውና ለሕዝባቸው ታላላቅ አስተዋጽኦን የሚያደርጉ እንስቶችን ዓለማችን አላጣችም። በተለይ ደግሞ ለሴቶች አይሆኑም፣ ፈታኝ ናቸው ተብለው በሚታወቁት ሙያዎች ውስጥ ነጥረው ወጥተው ሲታዩ የሚሰጣቸው ከበሬታ ላቅ ያለ ነው። የዛሬዋ እንግዳችን ሻለቃ የወይን ሀረግ በቀለ በኢትዮጵያ መከላከያ ሰራዊት ውስጥ የመከላከያ የብዙሀን መገናኛ ጋዜጠኛ ነች። እንግዳችን በውትድርናው ዓለም ባሳየችው ከፍተኛ አስተዋጽኦም በቅርቡ ሻለቃ የመሆን ማዕረግን ያገኘች ሲሆን ለዛሬው ቃለ ምልልሳችንም ምክንያት የሆነን በቅርቡ ለንባብ የሚበቃው የብዕር የበኩር ልጇ የሆነው የወታደር ልጅ ነኝ የሚለው የግጥምና የአጫጭር ልብወለድ መጽሐፏ ነው። አብራችን ቆዩ ስ የአማርኛው ቋንቋ ፕሮግራማችን እንግዳ ሆነሽ ስለቀረብሽልን እናመሰግናለን። ማረግሽ ትልቅ ነው። ሻለቃነሽ ደግሞም ጋዜጠኛ ስለሆንሽ ጋዜጠኛ አንቱ ስለማይባል ብዬ ነው አንቺ እያልኩም ማስተዋወቅሽ። የኢትዮጵያ የመከላከያ ሰራዊት ጋዜጠኛ ነሽ፣ እንዲሁም ደግሞ በማረግም የሻለቃነት ማረግ ላይ ደርሰሻል። በቅርቡ እንኳን ደሳለሽ እንላለን። እንኳን አብረው ደስ አለን ማርቲ በጣም ነው ማመሰግነው ለዛሬው ለቃለ ምልልሳችን ምክንያት የሆነን በቅርቡ የወታደር ልጅ ነኝ በሚል ለንባብ ልታወጩ በተዘጋጀሹ መጽሐፍ ዙሪያ ነው። ይህ መጽሐፍሽ ግጥሞችንና አጫጭር ልብወለዶችን ይዟል። ትኩረታቸውም እንግዲህ በአብዛኛው በወታደር ልጅ ሕይወት ውስጥ ነው የሚቃኘውና ለምን ይህንን ርዕሰ ጉዳይ መረጥሽ? ወታደር ስለሆንች ወይስ ደግሞ አንቺም የወታደር ልጅ ስለሆንች? ከወታደርነቴ በፊት የወታደር ልጅ ነኝ። የወታደር ልጅ ስትሆኝ፣ በአስተሳሰብም በአስተዳደግም በሁሉም ነገር ትንሽ ለየት ብለሽ ነው የምታድገው ትሆን በልብሽ ውስጥ የሀገር ፍቅር ነው የሚታተመው። ቤትሽ ውስጥ የሚወራው ነገር ስለ ሀገር ነው። የወታደር ልጅ ስትሆኝ የወላጅሽ ግዳጅ ሴትም ትሆን ወንድ፣ ወታደሩ ሀገርን መጠበቅ ነው እና ሁል ጊዜ ልጆቹን ለእናት ትቶ ወደ ዘመቻ የሚሄድ ሰው ልጅ ነሽ። ሁሉ ነገር የሳሰረው ከሱ ጋር ነው። የወታደር ልጅ ነኝ ስለኔ በኩሌ በጣም በታላቅ ኩራት ነኝ። እንደገና ደግሞ እኔ ራሴ ወታደር ነኝ ነፍስ ካወኩኝ በኋላ የእኔ ልጆች ደግሞ የወታደር ልጆች ናቸው። ከእኔ ሰበብ የወታደር ልጅነትን ኖሬው የወታደር ልጅም ሆኜ የወታደር ልጆች ወላጅም ሆኜ በደንብ ስለማወቀው ለዛ ነው ማለት ነው እንግዲህ፣ እንደሚታወቀው የኢትዮጵያ ታሪክ ወደኋላ ዞሮ ብሎ ሲታይ አንድም ገብሬ ነው ወይም ደግሞ ወታደር ነው የሚባል ነገር አለ። የወታደር ልጅ መሆን ወይ ወታደር መሆን፣ በቤተሰብ አባላት ውስጥ ደግሞ በውትድርና ውስጥ ያሉ ሰዎች መኖር ለኢትዮጵያውያን የተለመደ ታሪክ ነው። በህብረተሰባችንም ውስጥ ያለ ነው እና ብዙዎቻችንም በዛ ህይወት ውስጥ አልፈናል። የወታደር ልጆች ሆነን አልፈናል እና ብዙዎችን የሚወክል ህይወት ነው። አንቺ ደግሞ በአሁን ሰዓት የአባትሽን ሙያ ተከትለሽ በውትድርና ውስጥ ያለሽ እና ምናልባት ነገርን ከስሩ ለማለት እስቲ በጥቂቱ ስለ አባትሽ ብትነግሬን፣ ማን ነበሩ? የውትድርና ህይወታቸውስ ምን ይመስል ነበር? የእሳቸው ልግስና ባንቺ ህይወት ውስጥ ምን ይመስላል? አባቴ አስራ አለቃ በቀለ ታደሰ ይባላል። ስለ አባቴ የማቀውን ሳይሆን የሰማሁትን ነው እንግዲህ ምነግር። አባቴ በኢትዮ ሶማሊያ ጦርነት ነው ለሀገር ለዋ ላይ ክብር መረጋገጥ በጀግንነት የተሰዋው ወይም የህይወት መስዋዕትነት የከፈለው። እናቴ እናትም አባትም ሆና ያሳደገችኝ የአባቴን የወታደሩን አባቴን ሚና እናቴ የተወጣችልኝ ማለት ነው። ስለ አባቴ በመስማት ነው የማውቀው። ከልጅነታችን ጀምሮ ለእኔም ለእህት ወንድሞቼም እናቴ ስለ አባታችን እየነገረች ነው የምታሳድገን። አባታችን ምን አይነት ሰው እንደነበረ የመርህ ሰው ነው ብላ ትነግረናለች። ላመነበት ነገር ፍጹም ወደኋላ ማይል ምንጊዜም አዳዲስ ሀሳቦችን የሚያፈልቅ የስራ ባልደረቦቹ በጣም የሚያምኑበት እያለ ስትነግረኛለች። እና አባቴ ይሄ ነው ብዬ ነው ኔ የሱን ነገር ይዤ ያድርጉት። እንግዲህ ሰፈራችን አዲስ አበባ ኮልፌ ነው። ኮልፌ ደግሞ በአካባቢያችን ላይ የፈጥኖ ድራሽ ፖሊስ ካምፕ አለ። ስትውጪም ስትገቢም የምታዩ ወታደራዊ ዩኒፎርምን ነው የምታየው። ተሽከርካሪ በአመዛኙ ወታደራዊ ተሽከርካሪዎችን ነው በየቤቱ ከተመለከት ስንሰማ ያደግነው የሀገር ፍቅር ስሜትን ከፍ የሚያደርጉ ሀገር ሀገር የሚሉ የሀገርን ልምላሜ የጀግኖች ክብር የሚያወድሱ ዘፈኖችን ነው በየሬዲዮ እየሰማ ያደግ ነው በእኔ ዘመን። ያንን ያንን ስትመለከች ምን ጊዜም ቢሆን እሱን ነገር እያሰብኩኝ ያደግኩኝ ልጅ ነኝ። አባቴን በልጅነት አእምሮ የምስለው ከነ ትጥቁ ነው። ከነ ሚሊተሪ አለባበሱ ነው። በአካል አልወቀው። በህሊናዬ የአባቴ ምስል ውስጤ በጣም ሙሉ ሆኖ ነው የሚታየው። አስራ አለቃ በቀለ ታደሰ ምን አይነት ነው ብለሽ ስትጠይቂ፣ ዝም ብሎ አእምሮ ውስጥ ያለው ቀጭን ዘለግ ያለ ቁመት ያለው ኮስታራ ፊት ያለው እናቴ እንደምትለኝና በዚህ ልክ አባቴን አውቀዋለሁ። ይሄን ስብ እና እየተነገረሽ ስታድጊ፣ ማንም ልጅ የአባቱ ወይም የወላጁ ልጅ ነው የወላጁ ውጤት ነው እና እንደ አባቴ ብሆን የሚለው ነገር እያሰብሽበት ታድገልሽ። በዛ በዛ ይመስለኛል ወደ ውትድር ነው ህይወት ለመግባት የመወሰኑ ነገር ዝንባሌ ማሳየቱ ነገር ሚኖ ሌላው ከዚሁ ጋር ላነሳልሽ የምፈልገው ነገር ምንድን ነው? ያው እንደሚታወቀው በሀገራችን የመንግስት ለውጥ ከተከሰተ በኋላ ቀደም ብለሽ ያልሻቸው ነገሮች አሉ። የወታደር ልጅ መሆን ማለት ወታደር ሀገር ጠባቂ ነው፣ ወታደር ሀገር አስከባሪ ነው በሚል መንፈስ ነው ያደግኩት ብለሽኛል። ነገር ግን የታሪክ ለውጦች የተከሰቱበት ሁኔታ ነበረ። ምናልባትም አንቺ ወጣት በነበርሽበት ዘመን ሊሆን ይችላል። በዛን ወቅት የጀግኖች ልጆች ይባሉ የነበረው የነበሩ ወይም ደግሞ አገር ጠባቂዎች የተባሉ የነበሩ ወታደሮች ስማቸው ወደ ሌላ የተቀየረበት ወቅት ነበረ። ወራሪው ወይም የተለያየ ነገር ለነሱ የማይመጥናቸው በወቅቱ ልጆቻቸውንም ቤተሰቦቻቸውንም አንገትን የሚያስደፋ አይነት ስም የተሰጠበት ወቅት ነበር። አንቺ ወደ ወታደሩ ዓለም በተቀላቀልሽበት ጊዜና፣ አልከበደሽም አንቺ አባትና ሌሎችም በዛ ክብር ካለፉ በኋላ እንደገና ሌላ ስም ከተሰጣቸው በኋላ በዛው አስተዳደር ውስጥ ገብተሽ ውት ድርና ውስጥ መቀላቀል ለአንቺ ከባድ አልነበረም። የልብ እምነት ይወስነዋል ማርቲ ለዚህ እኔ ምን ጊዜም እምነቴ እኔ ወታደር ልጅ ነኝ። አባቴ ሲያገለግል የነበረው ሀገሩ ነው። አባቴ ሲያገለግል የነበረው ስርአትን እንዳልሆነ አሳምሬ ያውቀዋለሁ። ምክንያቱም ስርአት ይቀያየራል፣ መንግስታት ሊቀያየሩ ይችላሉ ሀገር ግን ትቀጥላለች። ያልሹ ነገር አለ። ለሀገር ስንት ውለታ የዋለ ጀግና ሰራዊት ሀገሩን ከመጠበቅ ያለፈ ሌላ ፖለቲካዊ አጀንዳ ያልነበረው ሀገር ጠባቂ፣ ሀገር አገልጋይ ሰራዊት ያለ ስሙ ሌላ ታርጋ ተለጥፎበት ኢፍን ሕክምና እንኳን እንዳያገኝ የተደረገበት፣ ለጎዳና ልመና የተጋለጠበት ነገር ስታስቢው የታሪኩ አንድ አካል ነኝና በአባቴ በኩል ቢሆን የሚሰማ የሚከብድ ነገር አለው። የስርዓት ለውጥ ሲደረግ የኔ አባት በሕይወት የለም እንዳልኩ ለሀገር ክብር ተሰውቷል ያ አመለካከት በነበረበት ጊዜ ውስጥ እኔ የውትድርናውን ስቀላቀል እኔ የምከተለው ልቤን ነው ምንም ነገር ይሁን የወታደር ልጅ መሆኔን ያልተናገርኩበት አንድም ወቅት አልነበረም ምን ጊዜም ቢሆን አስምሬ ይናገራለሁ እኔ የወታደር ልጅ ነኝ በቃ አባቴ ሀገሩን ሲጠብቅ ነው አባቴ በጀግንነት ተሰዋ አባቴ ያወረሰኝ ነገር ሀገርን በቅንነት ማገልገልን ሀገርን መውደድን ሀገርን ማክበርን ሀገርን ማፍቀርን ለሀገር ከላብ ጠብታ እስከ ህይወት መስዋዕትነት ድረስ መክፈ ልነው። ከአባቴ ታሪክ እየተማርኩ ያደግኩትና አንድም ቀን በዚህ በኩል ተሸማቅቄ አላውቅም። የምከተለው ልቤን ነው። ልቤን ተከትዬ በውትድርና ነው ሀገሬ ሳገለግል ቆይቻለሁ። አሁንም አገለግላለሁ። ምንጊዜም ቢሆን ሰዎች ወይም አካላት፣ ስርዓቶች ውትድርናን ከፖለቲካ ፓርቲ አስተሳሰብ ከስርዓት ጋር ሊያይተው ማየት መቻል አለባቸው። የልብ እምነት ባይኖረው ነገ ለሚቀየር ስርዓት ሀገር ትቀየራለች፣ ሀገር ትለወጣለች፣ ሀገር ሌላ አካል ትሆናለች ብሎ ቢያስብ ወታደር ህይወቱን አይሰጥም። ሀገርን ለማስቀጠል ሀገሩ ነገ እንድትቀጥል እሱ ዛሬ ህይወቱን የሚያጣው ለዚህ ነው እና እኔ ይሄ የልብ እምነት ስለነበረኝ በኩራት ነው ስናገር የኖርኩት የወታደር ልጅ መሆኔ የወታደር ልጅ ነሽ። እናትሽ በዛ ዙሪያ ውስጥ ያለፉ ናቸው። ያደግሽበት አካባቢ ውትድርናን የሚያስታውስ መለዮን የሚያስታውስ አካባቢን ያደግሽው አንቺም፣ ዛ ህይወት ውስጥ ገብተሽ በሌላም መንገድ ያለው ደግሞ የህይወት መንገድም አልቀረም። እናት ነሽ፣ ሚስት ነሽ፣ ልጅ ነሽ። በተለይ ደግሞ እናት መሆን ወታደር ሆኖ ወይም ደግሞ መለዮ ለባሽ ሆኖ እናት መሆን ምን ያህል ከባድ ነው? የተለያየ ግንባር ላይ እየሄድሽ በኪነ ጥበቡ ስታበረክቺው ነበረው አስተዋጽኦ አለ እና ልጆችን ጥሎ መሄድ እናትነት ምን ይመስላል? ወታደርነትና እናትነትን እንዴት ትገልጨዋለሽ? ውትድርናው አለ፣ ህይወት ደግሞ ይቀጥላል። የግል ህይወት በምንለው ዙሪያ ላይ ማለት ነው። አንድ ምሳሌ ብነግርሽ ትንሹ ልጅ እስከ አራተኛ አመቱ ድረስ አሁን አስር አመት እየሆነው ነው። እስከ አራት አመቱ ድረስ ልደቱን አክብሬ አላውቅም። ልደቱ ላይ ተገኝቼ አላውቅም። የመጀመሪያው ልደቱ ላይ በስራ ምክንያት ክፍለ ሀገር ነበርኩ። ሁለተኛው ልደቱም ላይ እንደዚሁ በተመሳሳይ ለሌላ ስራ ሌላ ክፍለ ሀገር ነበርኩኝ፣ ሰራዊታችን ጋር። በሶስተኛው ላይ ወደ አለም አቀፍ የሰላም ማስከበር ሚሽን ለመሰማራት ስልጠና ላይ ነኝ። አራተኛው ላይ በሰላም ማስከበር ሚሽን ሱዳን አብዬ ግዛት ነው የነበርኩት። ከአምስተኛ አመቱ ጀምሮ ነው ልደቱን እንኳን ማክበር የቻልኩትና የልደቱን አልበሞች ስናይ ልጄ ጥያቄ ያነሳልኩ ጊዜ፣ ማሚ የዚህን ጊዜ ገና ልደሽኝም ነበር ይለኛል። እሱ ልደቱን ሲያከብር አንቺ ያልለች፣ ልደቱን ሲያከብር እኔ የለሁም። ከአባቱ ጋር በጣም እናትም አባትም የሆነ አባት አላቸው። በጣም አብራደጌ ነው ባለቤቴ፣ እንዳሻን ካወቅ የሁለቱንም ስፍራ እሱ እየሸፈነ ነው። እናት ያለች አያታቸው የሚጎልባቸው ነገር አለ፣ የሚጎልባቸው ነገር ግዳጅ ላይ ስሆን፣ ስራ ላይ ስሆን። ከዛ ባሻገር ያለውን ግን ስራዬ ላይ ስትሪክት ወታደር ነኝ። ቤት ውስጥ ደግሞ ባለሁበት ጊዜ ጥሩ እናት ነኝ ብዬ አስባለሁኝ። ውትድርናውን ነገር ለጊዜው ተተየው እና ያው ቀሚስ ለብሶ ጉድ ጉድ ማለት ልጆች ማሳደግ፣ እንዲህ እንዲህ አይነቱ ነገር አለ። ለልጆቼ ወላጅ ሆኜ ይህን ሄጄ አላውቅም። የሚገርምሽ ሁሌም የሚነሳው ነገር የወታደር ልጅ ወላጅ የለውም ወይ ደግሞ አባት አምጣ ሲባል ትምህርት ቤት ወላጅ አይመጣም፣ እና ይሄ ሁሌም በጉድለት የኖረ ነገር ነው በብዙዎች ህይወት ውስጥ በጣም በጣም። እና ለልጆቼ ወላጅ ሆኜ የሄድኩበትን ጊዜ አላስታውሰውም። በወላጅነት ትምህርት ቤት የሚያውቀው አባታቸውን ወይም ባለቤቴን ነውና ከባድ መስዋዕትነትን ይጠይቃል። በተቻለ በተቻለ መጠን ካለሽ ጊዜ ጋር አጣጠመሽ እናት ሆኖ መገኘትን ይጠይቃል። ያው ሁለቱንም እየሞከርኩ ነው። እንግዲህ የወታደር ልጅ ነኝ የሚለው መጽሐፍሽ በቅርቡ ገበያ ላይ ይውላል። መልካሙን ሁሉ ነገር እንመኝልሻለን። ሻለቃ ጋዜጠኛ የወይን ሀረግ በቀለ እናመሰግናለን ስለነበረን ቆይታ። እንግዳ እርግሽ ስለገብሽ በጣም አመሰግናለሁ። ማርታ አመሰግናለሁ። እግዚአብሔር ያክብርልኝ። ከእንግዳችን ከሻለቃ የወይን ሀረግ በቀለ በኢትዮጵያ የመከላከያ ሰራዊት የመከላከያ የብዙሀን መገናኛ ጋዜጠኛ ጋር ያደረግነው ቆይታ ይህ ብቻ አልነበረም። በመጽሐፏ ከተካተቱት የአጭር ልብወለዶችና ግጥሞች መካከል በጥቂቱ ያካፈለችንን በክፍል ሁለት ፕሮግራማችን ይዘን እንቀርባለን። ትከታተሉን ዘንድ ከወዲሁ እንጋብዛለን። ለኤስቢኤስ ራዲዮ ማርታ ጸጋው ነበርኩ። ከሜልበርን እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።